ሰላም እንዴት ዋላችሁ። ከዛሬው ዜና ጋር ን ይበሳ ማብደላ ሐሙስ ዕለት የአይዋ ግዛት ሌላ ሀያ ሁለት ኮቪድ አስራ ዘጠኝ ሰዎች መሞታቸው መሞታቸውን ዘግበዋል እና ተጨማሪ ስምንት መቶ አርባ አንድ የተረጋገጡ ጉዳዮች ሪፖርት ማድረጉንም በአይዋ ህብረተሰብ ጤና መመሪያ መረጃ አመልክ አመልክቷል። በአጠቃላይ ክልሉ ውስጥ የሞቱ ሰዎች በ ኮቪድ አስራ ዘጠኝ ሰበብ አምስት ሺህ አንድ መቶ ዘጠና ስድስት ናቸው። በ በኦድበሪ ካውንቲ ውስጥ ባለፉ 24 ሰዓታት ውስጥ በጠቅላላ የጉዳይ ቁጥር ላይ የተጨመሩ 21 አዳዲስ ተጠቂዎች እንደተገኙ ና አዲስ ሞት እንዳሌለ ዘግቧል። የ14 ቀናት አዎንታዊ መጠን 6.9 ሆኗል። የደቡብ ዳኩታ ጤና መመሪያ ዛሬ ከሁለት ሳምንት በላይ ከፍተኛው አዲስ የኮቪድ-19 ሞት ቁጥር ሪፖርት አድርጓል። 14ቱ ተጨማሪ ሞት በክልሉ በአጠቃላይ ድምር ወደ 1829 ደቡብ ዳኩታ በኮቪድ-19 ወይም

አሶቪያት ሪፖርስ የተደረገው አዲስ ምርመራ እንደሚያሳየው የቅርብ በሆነው በሆነ የብድር በርሃብ ግብር የአሜሪካ ቤተክርነት ክንድ ቢያንስ ሶስት ሚሊዮን ዶላር ማግኘታቸውን ያሳያል። በዩዋ ውስጥ የቤተክርስነቱ አጠቃላይ ከ ሀምሳ ሚሊዮን ዶላር በላይ ነበር። የዩዋ ረሰብ ሪፐብሊኮኖች በክፍለ ግዛቱ ሬጀንሲ ዩኒቨርሲቲ ውስጥ በየተብዛ ስርአት ለማቆም ረቂቅ ያሻሽለዋል። የፓርላማዎች አፈ ጉባኤ ፓት ግሬሰል የዲኦፒ ህግ አውጪዎች የፖለቲካ ህግ አጥባቂ አመለከቶች ለሚገልጹ ተማሪዎች ፎህታ ውጤት ናቸው ብለው የሚያዩት ነገር ተበሳጅተዋል። የሪፐብሊካን ህግ አውጪዎች ከዚህ በፊት በአዮዋ ዩኒቨርሲቲ በአዮዋ ስቴት ዩኒቨርሲቲ እና በሰሜን አዮዋ ዩኒቨርሲቲ የስልጣን ጊዜያቸው እንዲያጠናቅቁ ሀሳቢ ያቀረቡ ሲሆኑ በዚህ አመት ግን ምግብ በምክር ቤት እና የሴኔት ኮሚቴ ሀሳቡን ማራመዳቸው ተገልጿል። በቅርቡ የመንግስት ምክር ቤት ችሎታ በተካሄዱበት ወቅት የአይዋ ስቴት እና የዩኒቲ ፕሬዝዳንት የስራ ማቆሚያ ጊዜ በፕሮፌሰር ለቀው እንዲወጡ እና ሰራተኞቹን ለመቅጠር አስቸጋሪ እንደሚሆንም ተናግረዋል። አመሰግናለሁ።